ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ25 እና በ30 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ። የዛሬ ማክሰኞ የካቲት 8 2007 ዓ ም ዝግጅታችን ጀመረ። ጤና ስጥልና አድማጮች እንደምን አምሽታችኋል? እንደምናመሻችሁ። ክቡራትና ክቡራን አድማጮች የምሽቱ አስተናጋጆቻችሁ እኔ ሰሎሞን አባተና አዲሱ አበበ ነን። በምርጫ ክርክሩ አካሄድ ላይ ምንም አይነት ሚና መጫወት እንዳልቻሉ አንዳንድ የተቃዋሚው ፓርቲ መሪዎች ገለጹ። የመከራከሪያ አጀንዳዎቹን ከማጽደቅ በዘለለ ምንም አይነት ተሳትፎ አላደረገም። የጋራ ምክር ቤቱ በቀጥታ ምርጫ ቦርድ የእጩዎችን ቁጥር ግብዓት ወስዶ ኃላፊነቱን በሙሉ ወስዶ የሰራው የኢትዮጵያ ብሮድካስቲንግ ባለስልጣን ነው። ስለዚህ ይሄ ውሳኔ ነው ይህ ፍትሃዊ የሚያደርገው። ዶክተር ከበደ ጫኔ የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ፕሬዝዳንት ናቸው። በአብይ ርስ ዘገባ አለን። የተባበሩት መንግስታት ድርጅት ጋምቤላ ከሚገኙ የደቡብ ሱዳን ስደተኞች ከ50 ሺህ በላይ የሚሆኑ ወደ ሌላ ሰፈር ማንቀሳቀስ ጀመረ። 51 ሺህ አካባቢ የሚሆኑ ስደተኞች መዘዋወር፣ ወደ ሌላ ካምፕ መተላለፍ ያለባቸው ስላሉ ከእነሱ ውስጥ የተወሰኑትን ነው ዛሬ ማስተላለፍ የጀምር ነው። አቶ ክሱት ገብረ እግዚአብሔር በኢትዮጵያ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር ቃል አቀባይ ናቸው። በመጽሔት ይመለሳሉ። ለዋና ዋና ዜናው ደግሞ አዲሱ በእስራኤል የፓርላማ ምርጫ እየተካሄደ ነው። ናታንያሁ ለአራተኛ ጊዜ ለመመረጥ እየተወዳደሩ ናቸው። ዩናይትድ ስቴትስ እና ኩባ ዲፕሎማሲያዊ ግንኙነታቸውን በሚመለከት የጀመሩት ውይይት ሶስተኛ ዙር ተካሄደ የሚሉ ዋና ዋናዎቹ ናቸው። አሁን የሰዓቱን የዓለም ዋና ዋና ዜና እናሰማችሁ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታኛሁ ለአራተኛ ጊዜ ለመመረጥ በሚወዳደሩበት ምርጫ ለመካፈል ሕዝቡ ዛሬ ማክሰኞ ወደ ድምፅ መስጫ ጣቢያዎች እየጎረፈ መሆኑ ተሰማ። በአሁኑ የቅድመ ምርጫ መለኪያ መሰረት አንድ መቶ ሀያ መቀመጫዎች ላሉት ፓርላማ የነታኛሁ ሊኩድ ፓርቲና የተቃዋሚ ሌበር ፓርቲ በፍጥጫ ላይ መሆናቸው ታውቋል። የቪኦኤው ስካት ባብ ከኢየሩሳሌም ተከታዩን ዘገባ ልኮልናል። ሰሎሞን ክፍሌ ያቀርበዋል። እስራኤላውያን ዛሬ ድምፃቸውን ለመስጠት በከፍተኛ ቁጥር የወጡት ማልደው ነው። የምርጫ ባለሥልጣናትም ይህንኑ በማየት በዘንድሮ ምርጫ ድምፁን ለመስጠት የወጣው ሕዝብ ብዛት ከቀደሙት ሁሉ የበዛ ነው ሲሉ እንዲተነበዩ አድርጓቸዋል። በኢየሩሳሌም አብዛኞቹ ሠራተኞች በሚኖሩበት ካታሞኒን በተባለው ሰፈር የሰባ አራት ዓመት ዕድሜ ያላቸው ኤስተር ዳቡል ድምፅ ለመስጠት የወጡት የአካል ጉዳተኞች የሚጠቀሙበትን ተሽከርካሪ ወንበራቸውን እየገፉ ነው። ኩለም የቦይ ብሕሩ የሓዲቲ ብስቶብ ልልሽ ዳቡል በዕብራይስጥ ያሉት በዚህ ምርጫ እንደርሳቸው ሁሉ ሁሉም ወጥቶ መምረጥ አለበት፣ ሕዝብ በአንድ ልቡ እጅ ለእጅ ተያይዞ በምርጫ ቢሳተፍ ጠንካራና አንድ ይሆናል ሲሉ አስረድተዋል። የቢሮ ሠራተኛዋ ሳሪ ሌቪ ፈትና የሁለት ልጆች እናት ናቸው። በዚህ ምርጫ ድምፃቸውን ለመስጠት የወጡት የማኅበረሰባዊና ምጣኔ ሀብት ጉዳዮች ስላሳሰቧቸው መሆኑን ተናግረዋል። መንግስት አቅመ ደካሞችን፣ አረጋውያንን፣ እንዲሁም ቤት ማግኘት ያቃታቸውን ወጣት ባለትዳሮች ሲረዳ ማየት ፈልጋለሁ ብለዋል። በዚህ ምርጫ የ25 ፓርቲዎች እጩዎች የሚወዳደሩ ሲሆን የወቅቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሊኩድ ፓርቲ በይስሐቅ ሄርዞግ የሚመራውን የሌበር ፓርቲ በበርካታ ወንበሮች ተቀድሞ ይከተላል። ሚስተር ኔታንያሁ የእስራኤልን ደህንነት ለማስጠበቅ ጠንካራው መሪ እኔ ነኝ ይላሉ። ተቀናቃኛቸው ሄርዞግ በበኩላቸው ኔታንያሁ ለሕዝብ የገቡትን ቃል አልጠበቁም፣ የኑሮ ውድነትን ለመቀነስና በሀብታምና ድሆች መካከል ያለውን ልዩነት ለማስተካከልም አልቻሉም ሲሉ ይተቻሉ። ለማንኛውም የትኛውም ፓርቲ ቀጣዩን መንግሥት ለማቋቋም አስፈላጊውን ስልሳ አንድ መቀመጫዎች ያገኛል ተብሎ አይጠበቅም። የሌሎች አነስተኛ ፓርቲዎች ድጋፍ ቁልፍ ይሆናል ሲሉ ተንታኞች ያስረዳሉ። በኢራን የኒኩሌር መርሃ ግብር ላይ የሚካሄደው ውይይት በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪና በኢራኗ አቻቸው ሞሐመድ ጃቫድ ዛሪፍ መካከል ዛሬ ማክሰኞ ስዊትዘርላንድ ውስጥ ለሁለተኛ ቀን ቀጥሎ ተወያዮቹ አንድ የመግባቢያ ስምምነት ላይ መድረሳቸውን የኢራኑ የኒኩሌር መርሃ ግብር ዋና ኃላፊ ገለጹ። አሊ አክባር ሳሌህ ዛሬ ለኢራን መንግስታዊ መገናኛ አውታር በተናገሩት ቃል ተወያዮቹ ባለሥልጣናት መፍትሄ ሊሹለት የሚገባ አንድ ጠቃሚ ልዩነት ግን ዛሬ ማምሻውን መፍትሄ ያገኛል ብለዋል። ያ ከተፈታ አሉ የኒውክሌር መርሃ ግብሩ ኃላፊ፣ በድርድሩ ላይ ውይይት በሚደረግባቸው ቴክኒካል ጉዳዮች ላይ ሁሉም ወገኖች ሊስማሙ ይችላሉ። እነዚህ ለዛሬ ማታ የተቀጠሩ ጉዳዮች ግን ምን እንደሆኑ ኃላፊው አልገለጹም። የዛሬው ስብሰባ የትናንት ሰኞ ቀጣይ ውይይት ሲሆን ይህም የኢራን የኒውክሌር መርሃ ግብር ሰላማዊ መሆኑን ወደሚያረጋግጥና ኢራን ላይ የተጣለው የምጣኔ ሀብት ማዕቀብም የሚነሳበትን ሁኔታ ወደሚያመቻች ስምምነት ለመድረስ እየተሞከረበት መሆኑ ታውቋል። ይህ ውይይት እልባት ያገኛል ተብሎ የተሰጠው የጊዜ ገደብ በያዝነው ወር የአውሮፓውያኑ ማርች መጨረሻ ሲሆን፣ አንድ የዩናይትድ ስቴትስ ከፍተኛ ባለስልጣን ትናንት ሰኞ እንደተናገሩት ከሆነ ግን ሁለቱ ወገኖች አስማሚ ነጥብ ላይ መድረሳቸው አጠራጣሪ ነው። ይህ እሁን ይሆን ዘንድ አሉ። እኒህ ስማቸው እንዳይገለጽ የፈለጉ ከፍተኛ ባለሥልጣን፣ ኢራን አንድ ከባድና አስፈላጊ የሆነ ውሳኔ ማድረግ ይኖርባታል። ዩናይትድ ስቴትስና ኪውባ ዲፕሎማሲያዊ ግንኙነታቸው በሚመሰርቱበት ሁኔታ ላይ የሁለቱ አገሮች ዲፕሎማቶች ዛሬ ማክሰኞ ሦስተኛ ዙር ውይይታቸውን አጠናቀቁ። ውይይታቸው ምን ምን ነጥቦችን እንዳስተናገደ ግን የተሰጠ ዝርዝር የለም። የኩባ ውጭ ጉዳይ ሚኒስቴር መግለጫ እንዳመለከተው ውይይቱ አንድ ቀን ብቻ ነው የወሰደው የሁለቱ አገሮች ዲፕሎማቶች ስብሰባ ጉዳዩን በውል በሚያውቁ ሰዎች የተካሄደ ነው ያለው መግለጫ ሁለቱ ወገኖች የዚህ ውይይት አካል በሆነ መልኩ ወደፊት ቀጣይ ግንኙነት ለማድረግም ተስማምተዋል ብሏል የዩናይትድ ስቴትሱ የላቲን አሜሪካ ከፍተኛ ዲፕሎማት ሮቤርታ ጃኮብሰን እና በዩናይትድ ስቴትስ ጉዳዮች የኩባ ከፍተኛ ዲፕሎማት ጆሴፊን ቬዳል ናቸው፣ ባለፈው ሰኞ ሃቫና ላይ ያልተቋጨ ተብሎ የተፈረጀውን ውይይት የጀመሩት። ይህ በእንዲህ እንዳለ ዩናይትድ ስቴትስ በዚህ ለጋዜጠኞች ዝግ ስለነበረው ውይይት አስተያየት ከመስጠት ተቆጥባለች። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ቃል አቀባይ ሄን ፐሳኪ ግን ዲፕሎማቶቹ ውይይቱን ብዙም ባልተጋነነ መልኩ መያዝ እንደፈለጉ ተናግረዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩናይትድ ስቴትስ በአሁኑ የአውሮፓውያኑ 2015 ዓ ም ውስጥ አፍጋኒስታን ውስጥ ያሏትን ወታደሮች በ5500 እንደምትቀንስ ይፋ ማድረጓን የማድረጓን ዜና አፍጋኒስታን በደስታ እንደምትቀበለው አስታወቀች። በተባበሩት መንግስታት ድርጅት የአፍጋኒስታኑ ልዑክ ዛሂር ታኒን ኒውዮርክ ውስጥ ለጋዜጠኞች በሰጡት ቃል ዩናይትድ ስቴትስ ከአፍጋኒስታን ጋር ካላት ስትራቴጂያዊ ወዳጅነት አኳያ ተጨባጩን ሁኔታ ግምት ውስጥ ማስገባት ይኖርባታል ብለዋል። እናም ከዚያ አኳያ ወታደሮችን የመቀነሱ እርምጃ ሊጤንበት ይገባዋል ብለዋል ልዑኩ። የሶሪያ ኃይሎች ባለፈው ህዳር ወር መጨረሻ ላይ ሰሜናዊ ራቃ ከተማ ውስጥ ባካሄዱት የአየር ጥቃት ሲቪሎችን እንደገደሉና ይህም የሰብአዊ መብት ህጎችን የሚጥስ እንደሆነ ዓለም አቀፉ የሰብአዊ መብት ተከራካሪ አምነስቲ ኢንተርናሽናል አዲስ ባወጣው ዘገባ አመልክቷል። የአምነስቲ ሪፖርት በሌሎች ቀናት የተፈጸሙትንና 115 ሲቪሎች የተገደሉበትን ዘገባ ለብቻ ለይቶ ይፋ አድርጎታል። አምነስቲ በቴሌፎንና በስካይፕ ጥቃቱን የተመለከቱ የአይን ምስክሮችንና የአካባቢው ሰዎችን አነጋግሯል። ጥቃቶቹ አንድም በሲቪሎች ላይ ሆን ተብሎ የተቃጡ ናቸው ወይም ዓለም አቀፉን የሰብአዊ መብት የጣሰ የጅምላ ግድያ ነው ብሏል አምነስቲ ኢንተርናሽናል። ፓኪስታን አስራ ሁለት ወንዶችን ዛሬ በሞት መቅጣቷን ባለሥልጣናት አስታወቁ። ይህ እርምጃ መንግሥት የሞት ቅጣትን ከሰረዘ ወዲህ ለመጀመሪያ ጊዜ ያውም በአንድ ቀን የተወሰደ መሆኑ ነው። ሰዎቹ የተገደሉት በስቅላት ሲሆን አስሩ የተሰቀሉት ፐንጃብ ክፍለ ሀገር ውስጥ፣ ሁለቱ ደግሞ በደቡባዊቷ ከተማ ካራቺ ነው። የተሰረዘው የሞት ቅጣት ፖሊሲ እንደገና ስራ ላይ የሚውለው በሽብርተኝነት በተከሰሱ ሰዎች ላይ መሆኑ ቢገለጽም፣ ይሁንና ባለፈው ሳምንት ይፋ የሆነ አንድ ዜና እንዳመለከተው ሞት ተፈርዶባቸው የሚገኙና የይግባኝ ጥያቄያቸው ተቀባይነት ያላገኘ ተከሳሾች በሙሉ በሞት ይቀጣሉ። በመጨረሻም የ82 ዓመቱ የካሜሩን ፕሬዝዳንት ፖል ቢያ በጠና ታሟል የተባለው ዜና ሐሰት ነው ሲሉ የአገሪቱ ባለሥልጣናት አስተባበሉ። የካሜሩን ኮሚኒኬሽን ሚኒስትር አይዛክ ቴክሮማ ባከሪ ዛሬ ማክሰኞ ለጋዜጠኞች ሲናገሩ ፕሬዝዳንት ቢያ ካለፈው መጋቢት አራት ቀን ጀምሮ በግል ጉብኝት አውሮፓ ውስጥ እንደሚገኙና ጄኔቫ ውስጥ ሕክምና ላይ ናቸው የተባለውም ቅጥፈት መሆኑን ገልጠዋል። የተከበሩ ርዕሰ ብሔር ፖል ቢያ እና ባለቤታቸው በአሁኑ ወቅት አጠር ላለ የግል ጉብኝት አውሮፓ ውስጥ ይገኛሉ ያሉት ሚኒስትሩ፣ የሪፐብሊካችን ፕሬዚዳንትና ባለቤታቸው በጥሩ የጤንነት ሁኔታ ላይ ናቸው ሲሉም ተናግረዋል። የዚህ ፕሬዚዳንት ቢያ ታመዋል የተባለው ዜና ምንጭ የፈረንሳዩ ለሞን መሆኑን የገለጡት የኮሚኒኬሽን ሚኒስትሩ፣ ይህ ዘመቻ ደግሞ በሚስተር ቢያ ላይ ሆን ተብሎ የተሠራ ወይም የተያዘ ሴራ ነው ይሉታል። የካሜሩን ህዝብ ግን ይህን አይነቱን የጠላትነት ዘመቻ ለይቶ ለማወቅ የሚሳነው አይደለም ሲሉም ተናግረዋል። እንደ አውሮፓ አቆጣጠር በ2004 ዓ.ም ፕሬዚዳንት ቢያ በስዊስ ክሊኒክ ሲታከሙ ቆይተው ሞተዋል የሚል ዜና ተናፍሶ ሲያበቃ እርሳቸው ደግሞ ወደ ካሜሩን ሲመለሱ በመንግስታዊ ዜና አውታር በሰጡት ቃል ሞተዋል ብለው የሚያወሩ ወገኖች ሌላ 20 ዓመት መጠበቅ ይኖርባቸዋል ማለታቸው አይዘነጋም። ዜናው አበቃ። እንግዲህ ሌላ አስር ዓመት በሳቸው ሂሳብ ሊኖርባቸው ነው። እናመሰግናለን። ክቡራትና ክቡራን አድማቾች አብራችሁን ቆዩ፣ እስከ ምሽቱ አራት ሰዓት ይህ ከአሜሪካ ድምፅ ራዲዮ በአጭር ሞገድ በ25 ሜትር ባንድ በ11911965 እና 12140 ኪሎሄርትስ በ31 ሜትር ባንድ በ9435 ና 9755 ክሌዮርዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ የካቲት 8 2007 ምሽት ፕሮግራም ነው። የአዲስ አበባ ንግድና ዘርፍ ማኅበራት ምክር ቤት የውስጥ አሰራር ደንቦች ለውጥና የአመራር አባላቱ አመራረጥ ሲያወዛግብ ቆይቷል። የባላደራ ቦርዱ የተሰጠው ኃላፊነት ግልጽና የማያሻማ ነው። ካልፈረሰው ህገ ደንብ ምርጫውን ደግሞ ከነ ውሳኔዎቹ የማካሄድ ብቻ ነው። የባለ አደራ ቦርዱን ሰብሳቢ የኢትዮጵያ ንግድ ሚኒስትር ዴታ አቶ አሊ ሲራጅ ከሁለት ቀን በኋላ የተጠራውን አጠቃላይ ጉባኤ አስመልክቶ ዝርዝር መግለጫ ሰጥተውናል። በንግድና መጣን ያብ ዝግጅት እንድትከታተሉ እንጋብዛለን። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይሰማል። በምርጫ ክርክሩ አካሄድ ላይ ምንም አይነት ሚና መጫወት እንዳልቻሉ አንዳንድ የተቃዋሚ ፓርቲ መሪዎች ገልጠዋል። መስተካከል ያለባቸው ነገሮች አሉ ይላሉ የኢዴፓና የመድረክ አመራር አባላት። ኢዴፓ ገዢውን የኢህአደግን ጨምሮ ዘጠኝ ፓርቲዎችን የሚያቅፈው የአገር አቀፍ የፖለቲካ ፓርቲዎች ምክር ቤት አባል ሲሆን፣ መድረክ ግን የምክር ቤቱ አባል አይደለም። እስክንድር ፍሬው ኢህአደግ መምረጥ ህዳሴን ማስቀጠል ነው ምልክቶቻችን ንምናስ ምልክታችን አምስት ጣት ነው ከኛ ከመድረክ ጋር ወደፊት ምልክታችንም ጃንጥላ ነው በጃንጥላ በሰማያዊ ተሰባሰቡ ድል የ ኢትዮጵያ በዚህ መንገድ ምረጡን እያሉ ያሉት ፓርቲዎች ክርክር ማድረግም ጀምረዋል። ፓርቲዎቹ እንዲከራከሩባቸው የተመረጡት ርዕሶች ዘጠኝ ሲሆኑ የመድብለ ፓርቲና ሰብአዊና ዲሞክራሲያዊ መብቶች በኢትዮጵያ የሚለው የመጀመሪያው ነበር። የፊታችን አርብ ደግሞ በፌዴራሊዝም ስርዓት ላይ ክርክር እንደሚያካሂዱ ይጠበቃል። ይህም ሆኖ ተቃዋሚ ፓርቲዎች በክርክሩ አካሄድ ላይ ቅሬታዎች እንዳሏቸው እየገለጹ ነው። አንደኛው ቅሬታቸው በሁሉም ክርክሮች ላይ መሳተፍ አለመቻላቸው መሆኑንም ጠቁመዋል። ፓርቲዎቹ የሚሳተፉበት የክርክር ብዛት የሚወሰነው ባቀረቡት እጩ ብዛት ሲሆን ኢህአዴግ በዘጠኙ ርዕሶች ላይ ይከራከራል። መድረክ በሰባት ሰማያዊና ኢዴፓ ደግሞ በአምስቱ ላይ ይሳተፋሉ። የተቃዋሚዎቹ ቅሬታ ግን ይሄ ብቻ አይደለም። ለክርክር የተመረጡት ርዕሶች ብዛት፣ ተመልካች በሌለበት መካሄዱና የመሳሰሉትም በቅሬታነት ቀርበዋል። የመድረክ ምክትል ፕሬዝዳንት ዶክተር መረራ ጉዲና ይህንን ያብራሩት በዘጠና ሰባቱ ምርጫ ከነበረው ጋር በማነጻጸር ነው። ለምሳሌ በዛን ጊዜ ወደ 14፣ 15 የክርክር ርዕሶች ክርክሮች ነበሩ። ዩኒቨርሲቲው የዛን ጊዜ ለምሳሌ ለራሱ ክርክሮችን በትምህርት ፖሊሲ ላይ ያዘጋጅ ነበር። ስለዚህ የዛን ጊዜ አዘጋጁም ደግሞ ራሱ ኢንተር አፍሪካ ግሩፕ የሚባለው ቡድን ነው ሰው ደግሞ ተሰብስቦ እየሰማ ጥያቄ እየጠየቀ ነው ይካሄድ የነበረው እዚህ ምን እንደሚያደርጉ አላውቅም ወደ አስራ ምናምን ጋዜጠኞች ነው ምናምን ዛ ቁጭ ብሏል የኢትዮጵያ ቴሌቪዥን ስቱዲዮ ውስጥ ነው ስቱዲዮ ውስጥ ነው አንድ ጋዜጠኛ እንዲያርጉ እንዲያርጉ ይላል እነዛ ደግሞ ቁጭ ብሎ ምን እንደሚጽፉ አላውቅም ምን ማስታወሻ እንደሚይዘው አላውቅም ስለዚህ በተወሰነ ደረጃ ክርክሩ ህይወት እንዳይኖረው ተደርጎ ነው ምክንያቱም ሰው በማያይበት፣ ሰው ጥያቄ በማይጠይቅበት። ዘጠኙ የክርክር ርዕሶች የተመረጡት ገዢውን ኢህአዴግን ጨምሮ ዘጠኝ ፓርቲዎች አባል በሆኑበት አገር አቀፉ የፖለቲካ ፓርቲዎች ምክር ቤት ነው። የዚሁ ምክር ቤት አባል የሆነው የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ፕሬዝዳንት ዶክተር ጫኔ ከበደ ግን የምክር ቤቱ ተግባር ርዕስ መምረጥ ብቻ እንደነበር አስረድተዋል። ፓርቲያቸው የሚቀርቡትን ቅሬታዎች እንደሚጋራ የጠቆሙት ዶክተር ጫኔ ምክር ቤቱ በክርክሩ አካሄድ ላይ ምንም አይነት ሚና እየተጫወተ አለመሆኑን አብራርተዋል። የመከራከሪያ አጀንዳዎቹን ከማጽደቅ በዘለለ ምንም አይነት ተሳትፎ አላደረገም። የጋራ ምክር ቤቱ በቀጥታ ምርጫ ቦርድ ቁጥር ግብዓት ወስዶ ኃላፊነቱን በሙሉ ወስዶ የሰራው የኢትዮጵያ ብሮድካስቲንግ ባለስልጣን ነው። ስለዚህ ይሄ ውሳኔ ነው ይህ ፍትሃዊ የሚያደርገው ምክንያቱም የጋራ ምክር ቤቱ በዚህ ጉዳይ ላይ አብሮ መወሰን ነበረበት። በአቀራረብም በይዘትም ደረጃ ላይ ራሱ ታዳሚዎች መኖር እንደነበረበት፣ ጠያቂዎችና ተሳታፊዎች ያሉበት መድረክም እንዲሆን ጥያቄ አቅርበን ይህንንም የኢትዮጵያ ብሮድካስቲንግ ባለስልጣን ለመቀበል ፈቃደኛ አልሆነም። ስለዚህ ያው ምርጫ ፕሮሰሱ ውስጥ አብረን ለመጓዝ ስለምንፈልግ ብቻ ያለውንም ጠባብ ውሳኔ ተቀብለን እየተሳተፍን ነው ምንገኘው። ለምሳሌ አሁን ያነሱት ነጥብ አለ፣ ሌሎች ፓርቲዎችም ያነሱት ነው። ስቱዲዮ ውስጥ ታዳሚ በሌለበት ከሚቀረጽ ሰዎች ባሉበት ሁኔታ ቢቀረጽ ይሻል ነበር የሚል ነገር ለምሳሌ። እሱም በየትኛው ስብሰባ ነበር ያነሳችሁት? ሲወሰንም አታውቁም? ከተወሰነ በኋላ የተነገራችሁ? በእኛ በጋራ ምክር ቤት በኩል ይሄ በሀሳብ ደረጃ ቀርቦ የጋራ ምክር ቤት አባላት ሀሳቡን ተወያይተውበታል እና በዚህ ጉዳይ ላይ ገዢ ፓርቲ አክርሮ ይሄ መሆን እንደሌለበት የተከራከረበት ሂደት ነው የነበረው። ስለዚህ በወቅቱ የተወሰነ ውሳኔ ባይኖርም ገዢ ፓርቲ በዚህ ጉዳይ ላይ የነበረውን አቋም የኢትዮጵያ ብሮድካስቲንግ ባለስልጣንም ይህንኑ ነው ወደ ተግባር የቀየረው። ከዛ ውጪ የጋራ ምክር ቤቱ በዚህ በአሁኑ በክርክር መድረኩ ዙሪያ ላይ ምንም አይነት ተሳትፎ የለውም። በውሳኔውም ደረጃ ፍትሃዊ ያለመሆኑን ከመግለጽ ባሻገር ምንም ያደረገው ነገር የብሔራዊ ምርጫ ቦርድ የስራ ኃላፊዎችም ክርክሩን የማዘጋጀቱን ኃላፊነት እየተወጣ ያለው የኢትዮጵያ ብሮድካስቲንግ ባለስልጣን መሆኑን ይገልጻሉ። የባለስልጣኑ ኃላፊዎች በዚህ ላይ የሚሰጡት ምላሽ ካለ በቀጣይ ዘገባ እመለስበታለሁ። የኢትዮጵያ አጠቃላይ ምርጫ የሚካሄደው በመጪው ግንቦት 16 መሆኑ ይታወቃል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከአሜሪካ ድምፅ መጽሔትን ነው እያዳመጣችሁ ያላችሁት። ክቡራና ክቡራት የሰማችሁት የዕለቱ አብይ ርዕስ ነበር። የትንታኔው መጽሔት ደግሞ ይቀጥላል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር ጋምቤላ ውስጥ የሚገኙ ከ50 ሺህ በላይ የደቡብ ሱዳን ስደተኞችን አሁን ካሉበት ማንሳትና ወደ ሌላ ሰፈር ለማዛወር ወስኖ ጀምሯል። የኮሚሽኑ የኢትዮጵያ ቢሮ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ማምሻውን ማብራሪያ ሰጥተውናል። እሺ፣ በጣም አመሰግናለሁ። በእርግጥ ተጀምሯል። ውሳኔን ብቻ ሳይሆን ከሶስት መቶ ሰባ ሰባት አካባቢ የሚሆኑ ስደተኞች መንገድ ላይ ነበሩ። አሁን ገብቶ ይሆናል። ይህ አሁን አዲስ አበባን ያለሁት መረጃ በን አልደረሰኝም። ግን ከድንበሩ አካባቢ ሌቸር የሚባል ካምፕ ነበረን። ያ ካምፕ ትንሽ ረባዳ ቦታ እና ለጎርፍ ተጋላጭ አካባቢ ስለነበረ ባለፈው እንደ ፈረንጆች አቆጣጠር በኦገስት ላይ የነበረው ከፍተኛ ዝናብ ነሐሴ ውስጥ ማለት ነው። በኢትዮጵያ ነሐሴ ላይ ተጎድቶ ነበር በጎርፍም ባሮ ወንዝም እንደዚህ ሞልቶ ትንሽ ጥቃት ደርሶ ነበረ። ስለዚህ ስደተኞቹ በራሳቸውም በእኛም ድጋፍ ካምፑን እየለቀቁ እየወጡ በአካባቢው ሕብረተሰብ ከፍ ወዳለ ቦታ እየሄዱ እየተጠለሉ የነበረበት ሁኔታ ነበረ። ኦልሬዲም የተወሰኑትን ወደ ሌላ ካምፕ አዘዋውረን ነበረ። አሁንም ከሀምሳ ሺህ በላይ ሀምሳ አንድ ሺህ አካባቢ የሚሆኑ ስደተኞች መዘዋወር ወደ ሌላ ካምፕ መተላለፍ ያለባቸው ስላሉ ከእነሱ ውስጥ የተወሰኑትን ነው ዛሬ ማስተላለፍ የጀመርነው ቀሪዎቹ መንግስት ሰሞኑን አንድ ቦታ ሰጥቶናል። ካምፕ ለመመስረት እየተሯሯጥን ያለ ነው። ስለዚህ ካምፑ እንዳለቀ ወደዛ የሚዛዛሩ ነው የሚሆኑት የሚሰፍሩ ነው የሚሆኑት። ጀዊ የሚባለው ካምፕ ማለት ነው። ትክክል። ጀዊ ካምፕ ከጋምቤላ ወደ አስራ ስምንት ኪሎ ሜትር ርቀት ላይ ነው የሚገኘው። ጋምቤላ አካባቢ በጣም መሬት ማግኘት አስቸጋሪ ነው። ብዙዎቹ ቦታዎች በተለይ ከድንበር በሀምሳ ኪሎ ሜትር ሬዲስ ያሉት ቦታዎች ለጎርፍ ተቃላጭ እና በጣም ረባዳ ቦታዎች ስለሆኑ ትንሽ ተቸግረን ነበረ። ብዙ ቦታዎች ሲሰጡን ሲታዩ የከፍታቸው በጣም ዝቅ እያለ ተቸግረን ነበረ። መጨረሻ ላይ ግን የእኛም ባለሙያዎች የመንግስትም አብረው ሆነው ባደረጉት ቅኝትና ጥናት አንድ ጥሩ ቦታ ተገኝቶ ተሰጥቶናል። ሀምሳ ሺህ ስደተኞች ይይዛል ተብሎ ይገመታል። ነገር ግን ካለው ሁኔታ አንጻርና ተጨማሪ ስደተኞች ሊመጡ ይችላሉ ብለን ስለምንገምት ይሄ ቦታ በቂ አይደለም። ተጨማሪ ቦታዎችም እንደዚሁ መንግስት እንዲሰጠን ጥያቄ እያቀረብን ያለ ነው። አብረንም እየፈለግን ያለ ነው። የሀገሬው ሰው እዛ በአካባቢው የሚኖረው ነባሩ ሰው ግምት ውስጥ ይገባል በጥናት ውስጥ ይገባል ሁልጊዜም ይገባል። በነገራችን ላይ ኢትዮጵያ ውስጥ ትልቁ ነገር በየትኛውም በአራቱም አቅጣጫ ቢካሄድ ገና እኛም ከመድረሳችን በፊት ህዝቡ ነው ተቀብለው የሚያስተናግዳቸው። የዝምድናም አለ በድንበር አካባቢ ያሉ ሰዎች የመቀራረብም አለ በዘርም በባህልም የመመሳሰልም ጉዳይም አለ አጠቃላይ ሰብዓዊነቱም የጎላ ነው። ስለዚህ ከህብረተሰቡ በእውነቱ ብዙም ችግር አልገጠመንም። ነገር ግን ጥናት ውስጥ ይገባል ሁልጊዜም። ምክንያቱም ለነዋሪዎቹ የተዘጋጁ የተመጠኑ ሪሶርሶች ናቸው ስደተኞቹ የሚሻሙት የመጀመሪያ አካባቢ፣ በተለይ ዩኤንኤችሲአር እና ሌሎች ግብረሰናይ ድርጅቶች ገብተው አስፈላጊ ነገሮች እስኪዘረጉ ድረስ የህብረተሰቡን እንትኖችን ነው አብረው እየተጠቀሙ የሚቆዩት። ስለዚህ ህብረተሰቡ ጫናም ቢበዛበት እስካሁን የተፈጠረ ምንም ችግር የለም። ግጭትም ምንም ነገር ተፈጥሮ አያውቅም። ዛሬ የተንቀሳቀሱት ሶስት መቶ ሰባ ሰባት ስደተኞች ሶስት መቶ ኪሎ ሜትር ነው ሄደው የሰፈሩት እና የስምንት ሰዓት መንገድ ነው። አስራ አንድ መኪኖች ናቸው የተሳተፉት በመስሪያ ቤቶ መግለጫ መሰረት። ሌሎቹስ ይሰፍራሉ የተባለው ወይም ይሄ ጄዊ የሚባለው ካምፕ አሁን ካለው ከሌቾር ምን ያህል ነው የሚርቀው? ጀዊ ትንሽ የበለጠ ከዚህ አሁን ከሶስት መቶ በላይ ነው የሚሆነው ወደ ሶስት መቶ ሀምሳ ሶስት መቶ ስልሳ ኪሎ ሜትር ሊሆን ይችላል። ስለዚህ ዞሮ ዞሮ የአንድ ቀን መንገድ አካባቢ ነው የሚሆነው። ግን ጀዊ ወደ ጀዊ ማስፈር አሁን አልጀመርንም። መሬቱ የተሰጠን አሁን ያለፈው እሑድ ቅዳሜ ላይ ነው ኢኖግሬት የተደረገው። ስለዚህ አሁን ቀን ከሌሊት ርብርብ ላይ ያለ ነው፣ መሰረታዊ ነገሮችን ለማሟላት። ይሄ ከተሟላ በኋላ ምክንያቱም በጋምቤላ አካባቢ ወደ እንደ ሚያዝያ መጨረሻ እንደ ፈረንጅ አቆጣጠር ኤፕሪል መጨረሻ አካባቢ ጀምሮ ዝናቡ ይመጣል። ስለዚህ ዝናብ ከመምጣቱ በፊት ስደተኞቹ ከዛ ጎርፍ ተጠቂ ለጎርፍ ተጠቂ ከሆነ አካባቢ የማንሳት እቅድ ይዘን ስለሆነ እየሰራ ነው ያለ ነው አገልግሎቶቹን አስፈላጊ ውሃ በተለይ ስሽንት ቤት መጠለያ ነገሮችን ለማሟላት ርብርብ ላይ ያለ ነው። የዚህ የዝናቡ ወቅት ከመድረሱ በፊት እንግዲህ አሁን አንድ ወር ቢሆን ነው የቀራችሁ ጊዜ እና ይሄ ስራ ተጠናቆ ሀምሳ ሺህ ስደተኛን ሶስት መቶ ስድሳ እና ሶስት መቶ ሀምሳ ኪሎ ሜትር ወስዶ ለማስፈር በቂ ጊዜ ይኖራችኋል? እውነት ለመናገር በቂ አይደለም። በጣም አጭር ጊዜ ነው። መሬት ፍለጋ በጣም ረዥም ጊዜ ያጥፍተናል። መሬቱ አልተገኘም ነበረ። በጣም አስቸጋሪ ሆነው የቆየው እስካሁን እሱ ነበረ። ስለዚህ በተቻለ መጠን የተቻለውን ያህል ለማድረግ ነው እቅዱ። እያንዳንዱ ሰው እያንዳንዱ ቤተሰብ መጠለያ ማዘጋጀት እንኳ ባይቻል የጋራ የሆኑ መጠለያዎችን አዘጋጅቶ የማስፈር እቅድ ነው ያለው። ስለዚህ የተቻለውን ያህል ርብርብ ይደረጋል። ነገር ግን ጊዜው በጣም አጭር እንደሆነ ግን መገመት ይቻላል። ደቡብ ሱዳን ውስጥ ያለው አሳሳቢ የፖለቲካና ያለመረጋጋት ሁኔታም ሰውን ማፈናቀል ይቀጥላል የሚል ስጋት ያለው ዩኤንኤችሲአር ሌሎች ተጨማሪ ስደተኞችን ይጠብቃል። ኢትዮጵያ ከሶማሊያ፣ ከደቡብ ሱዳን፣ ከሱዳንና ከኤርትራ የገቡ ከ670 ሺህ በላይ ስደተኞችን ያስጠለለችና በአፍሪካም ግዙፏ ስደተኛ አስተናጋጅ ሀገር መሆኗን የመንግስታቱ ድርጅት አስታውቋል። ከአቶ ክሱት ሰፋ ያለ ማብራሪያ ነው የሰጡን ሙሉን ቃለ ምልልስ ከዌብሳይታችን ማግኘት ትችላላችሁ። በኢትዮጵያ የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ቃል አቀባይ አቶ ክሱት ገብረ እግዚአብሔርን አመሰግናለሁ። የኬንያ የማንዴራ አውራጃ አስተዳዳሪ የአገሪቱ መንግስት የአውራጃውን የፖሊስ ኃላፊ ከሥልጣን እንዲያነሳ ጥሪ አቅርበዋል። የፖሊስ ኃላፊው ከሶማሊያው ጽንፈኛ ቡድን አልሻባብ የሚሰነዘሩትን ጥቃቶች ለማቆም አልቻሉም ሲሉ ነቅፈዋል። አስተዳዳሪው አሊ ሮባ ጥሪውን ያቀረቡት ከተሞከረባቸው ጥቃት ከተረፉ ከጥቂት ቀናት በኋላ መሆኑ ነው። የአሜሪካ ድምፅ ሪፖርተር መሐመድ ዩሱፍ ከናይሮቢ የላከውን ዘገባ አዳነች ፍሳዬ ታቀርባለች። የማንዴራው አስተዳዳሪ አሊ ሮባ ትላንት ለጋዜጠኞች በሰጡት መግለጫ ሕይወታቸው አደጋ ላይ ወድቆ እንደነበር ገልጸው በአውራጃው ያሉት የጸጥታ ኃይሎች የአሸባሪዎችን ጥቃት ለማቆም አልቻሉም ሲሉ ነቅፈዋል። የአልሸባብ አማጽያን ባለፈው አርብ በአስተዳዳሪው ካሚዮን ላይ የደፈጣ ጥቃት ከፍተው አስተዳዳሪው ምንም አይነት ጉዳት ባይደርስባቸውም ስድስት ሰዎች ቆስለዋል። በእሳቸውና በሌሎችም ሰዎች ላይ ጥቃት ሲፈጸም የጸጥታ ኃይሎች በቦታው ዘግይተው እንደሚደርሱ ገልጸዋል። ፖሊሶች በጊዜ የመድረስ ብቃት የላቸውም። ፖሊሶችም ሆኖ የጸጥታ ኃይሎች የጸጥታ ችግር ሲፈጠር በጊዜ ለመድረስ የማይችሉበት ምክንያት ምን እንደሆነ ማወቅ አለብን። ምናልባት ኃላፊውን በመለወጥ ሊፈታ ይችል ይሆናል የሚል እምነት አለን። የማንዴራ አውራጃ አስተዳዳሪ ባለፉት አራት ወራት ውስጥ ብቻ ከአንድ መቶ በላይ የሚሆኑ ሰዎች በአልሸባብ እንደተገደሉ ጠቁመዋል። ኬንያ እንደ አውሮፓ አቆጣጠር በ2011 ዓ ም ከአራት ዓመታት በፊት ማለት ነው ከአፍሪቃ ህብረት ኃይሎች ጋር ሆኖ እንዲዋጋ ወታደራዊ ኃይል ከላከች ወዲህ ጽንፈኛው እስላማዊ ቡድን የበቀል እርምጃ ለመውሰድ ሲዝት ቆይቷል። የአልሸባብ አማጺያን ባለፈው ዓመት አስተማሪዎችን ባሳፈረ አውቶቡስ ላይ ጥቃት ከፍተው 28 ሰዎች ከተገደሉ ወዲህ በመቶዎች የሚቆጠሩ መምህራን ወደ ትምህርት ቤታቸው አንመለስም ብለዋል። ስለሆነም በሰሜን ምስራቅ ኬንያ ባለው የጸጥታ ጉድለት ምክንያት የትምህርት ስርዓቱ ተሽመድምዷል። የማንዴራ ሴኔተር ቢሎኬሮ በበኩላቸው ማዕከላዊው መንግስት በሌሎች የአልሸባብ ጥቃት አደጋ በተደቀነባቸው ከተሞች የሚያደርገውን ያህል ጥረት አላደረገም ሲሉ ነቅፈዋል። መንግስቱ ማንዴራን የኬንያ አካል እንዳልሆነ አድርጎ የሚያየው መስሎ እየተሰማን ነው። የአሸባሪዎች ጥቃቶችን በሚመለከት ናይሮቢ፣ ላሙ ወይም ሌሎች የአገሪቱ ክፍሎች የሚሰጣቸውን ያህል ትኩረት ለማንዴራም እየተሰጠ አይደለም። አዲሱ የኬንያ ፖሊስ ዋና ተቆጣጣሪ ጆዜፍ ቦይኔት ናይሮቢ ውስጥ የቆሰሉ የጸጥታ መኮንኖችን ከጎበኙ በኋላ ለማንዴራ ሕዝብ ማረጋገጫ ሰጥተዋል። ሁኔታው በቁጥጥራችን ስር ነው። በንቃት እንጠብቃለን የማንዴራ ህዝብ የሚገባውን ያህል የፖሊስ ኃይል እንዲያገኝ ለማድረግ ነዋሪዎቹ ከእኛ ጋር በአጋርነት መተባበሩን እንዲቀጥሉ ጥሪ እናደርጋለን። የማንዴራው አስተዳዳሪ ባለፈው ጥቅምት ወርም ካሚዮናቸው አውራጃውን አቋርጦ ሲያልፍ ፈንጅ ፈንድቶ ምንም አይነት ጉዳት ሳይደርስባቸው ተርፈዋል። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ አምስትና በሰላሳ አንድ ሜትር ባንድ ያጭር ሞገድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርዝ መካከለኛ ሞገድ የምናስተላልፍላችሁን ስርጭት እንድታደምጡ እንጋብዛለን በኢንተርኔት አምሃሪክ ቪኦኤ ኒውስ ዳት ካም ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይክ አስ፣ ተነጋገሩ። በእጅ ስልካችሁ ቪኦኤ ሆርን ኤምኦቢአይ እንዲሁም ናይልሳት ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤ አፕ በነጻ ጥናታ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የቪኦኤን አ ለአይኦኤስ ወይም ለአይፎን ለአይፓድ እና ተመሳሳይ መሳሪያዎችን ተጠቃሚዎች ከአፕስቶር ወይም ወይንም ከአይቱንስ ስቶር ለአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር ወይም ከጉግል ፕሌይ ታገኛላችሁ። ሰሞኑን አንዳንድ የቆዩ የኖኪያ የእጅ ስልኮች ተጠቃሚዎች ዝግጅቶቻችሁን ማግኘት አልቻልንም እያላችሁ ቅሬታ የገለጻችኋላችሁ በቆዩ የኖኪያ የእጅ ስልኮች ላይ ዝግጅቶቻችንን ማግኘት ከተሳናችሁ ከቢኑ አፕ ስቶር ወይም ልድገመው ከቢኑ አፕ ስቶር ወይም ከዌብሳይታችን ላይ በነጻ መጫን ትችላላችሁ። ካስቸገራችሁ ስልክ ላይ ሆናችሁ ወደ ቪኦኤ ሳይት ስትገቡ የፊት ገጽ ላይ አረንጓዴውን ቀስት ተከተሉ። ፊት ለፊት ያገኙታላችሁ ቀስቱን። አገልግሎታችንን ለተጠቃሚዎች ለማቀላጠፍ በአዲስ መልክ ያዘጋጀነው አፕ ነው። ተጠቀሙበት። በስቱዲዮ ፕሮግራሙን እየመራልን ያለው ቴሌ ላይም ቤክ ነው። እንዲሁም የምናስተናግዳችሁ አዲሱ አበበና እኔም ሰሎሞን አባተ ነን። የዜናና የትንታኔው ክፍለ ጊዜ ተጠናቀቀ። አሁን ሙዚቃን ጋብዛችሁ ተሾመ ምትኩ ቃሌን አላጥፎም

apar kal ta jaane a len ala faan ka o ta de la lor apar kal ta jaane a len ክቡራትና ክቡራን አድማጮች አሁን ከምሽቱ ሶስት ሰዓት ከሠላሳ ሁለት ደቂቃ ሆኗል። አዲስ አበባ ላይ ተሾመምትኩ ትኩ እንደ ድንቅ ጣመ ዜማው እናመሰግናለን። ሁልጊዜም ተወዳጅ ለሆነው አሁን ወደ ተከታዩ ዝግጅታችን እናልፋለን። በእስራኤል ምርጫ ላይ ያተኩራል በእስራኤል ጠቅላላ ምርጫ የጠቅላይ ሚኒስትር ቤንጃሚን ነተኛሁ ፓርቲ ሊኩድ ፓርቲ ከተቃዋሚው ጽዮናዊ አንድነት ወይም ዚዮኒስት ዩኒየን መሪ አይዛክ ሄርዞግ በኋላ እያዘገመ መሆኑን ከዜናችን ያድመጣቸዋል። ነተኛሁ ያሸነፉ ይሆን ወይንስ ከሆነ ደግሞ ለምን? በምርጫ የሚሳተፉ የየሻአቲ ሴንትራሊስት ፓርቲ ተወካይ ትውልደ ኢትዮጵያ ባት እስራኤል አቶ ሽሞን ሶሎሞን ይባላሉ። የምርጫውን ሂደት እንዲገመገሙልን ትስታ በላቸው አነጋግራቸዋለች። ራሳቸውን በማስተዋወቅ ይጀምራሉ። ስሜ ሽሞን ሶሎሞን ነው የምባለው፣ ፈላሻ የኢትዮጵያ ጅሁሽ ነኝ። ሰላሳ አምስት አመት በፊት ነው ወደ እስራኤል የመጣሁት፣ በሱዳን በታሪኩ እንደምናውቀው ትግራይ ሽሬ ነው የተወለድኩት። እዚህ ስገባ አስር እድሜ ነበርኩ። አማርኛም ትግርኛም ቋንቋዬን ለመርሳት ስለማልፈልግ ኩራቴ ያው የመጣሁበትን ሀገር የተወለድኩበትን ሀገር ስለሆነ አማርኛም ትግርኛም እንደ አዲስ አድርጌ ተምሬ አሁንም እሞክራለሁ። ኢንተርቪውም በአማርኛ እንዲሆን። እሺ፣ በጣም የሚደነቅ ነው። አመሰግናለሁ። በእስራኤል ሀገር ደግሞ የፓርላማ አባል ነዎት? አዎ፣ የፓርላማ አባል የሽ አቲድ የሚባል ያው ሴንተር ነው ሌፍት እንደምናውቀው ሌፍት ሌይበር፣ ራይት ደግሞ ሊኩድ አሉ። በአጠቃላይ እኛ ሰንተር ነን። ባለፈው መንግስት አሁን የሚወጣው መንግስት ባለፈው በኮዋሊሽን እኛ ትልቁ ፓርቲ እኛ ነበር ነን። እሺ በጣም አመሰግናለሁ አሁን እንግዲህ በእስራኤል ሀገር የተጧጣፈ የምርጫ ውድድር እየተካሄደ ነው እነማን ናቸው የሚወዳደሩት ማንስ እየቀደመ ያለ ይመስላል እንደምናውቀው እዚህ በእስራኤል የምርጫው ሲስተም ከአሜሪካ ለየት ያለ ነው እዚህ ያው ፓርቲ ነው የሚመረጥ እዚህ ፕራይም ሚኒስተር ወይም ፕሬዚደንት አደለም የሚመረጥ ዳይሬክት ፓርቲ ነው የሚመረጥ ፓርቲው ትልቅ የሆነ ፓርቲ ቸርሜኑ ኮሊሽን ለመፍጠር ነው ያ ዋና ጥረቱ። ምርጫው ዋና ሳይሆን ከምርጫ በኋላ ደግሞ መቶ ቀን ተሰጥቶ ኮሊሽን ለመፍጠር ምክንያቱም አስራ ስድስት አስራ ሰባት የሚሆኑ ፓርቲዎች ነው የሚወዳደሩ አሁን ኮዋሊሽን ለመፍጠር ነው። አሁን እንደምናየው አሁን ዋና ተወዳዳሪዎች ወደ ፕራይም ሚኒስተር ሶስት ናቸው። አንደኛው ያው ቢንያሚን ነታንያው ሊኩድ፣ አሁን የነበሩ ናቸው። ሌላው ደግሞ የሌበር እና የፂፒ ሊቭኒ ከዲማ የምትባል በአንድ ላይ ተቀናጅተው ነው ያለው አሁን እና ቡዢ ሄርጾግ ነው። ሶስተኛው ደግሞ የእኛ ፓርቲ የሽ አቲድ የኢር ላፒድ የሚባል ሶስታቸው ናቸው፣ ያው የሚባሉ አንዱ በፓርቲው ትልቅ ብዙ ወንበር የተቀበለ ያው ፕሬዚዳንቱ ኮዋሊሽን እንዲፈጥር እድል ይሰጠዋል። እንግዲህ ኮዋሊሽን የጥምረት መንግስት ይፈጥራል ማለት ነው። የሚያሸንፈው ፓርቲ የጥምረት መንግስት። እሺ። እንግዲህ ከቤንጃሚን ኔታንያሁ ከሊኩድ፣ አይዛክ ሄርዞግ ደግሞ ከዛይንስት ፓርቲ በትንቅንቅ እንዳሉ ነው የሚነገረው። ና ማን እየቀደመ ነው? ይሄን ቢገልጹልን። በዛሬ ያው በህጉ መሰረት ከትናንትና ጀምረው ያው ግምት ግምገማ አይሰጥም ግን እስካሁን የነበረ ምንድን ነው በእውነቱን ለመናገር የእስራኤል ሕዝብ ለውጥ ይፈልጋል ለውጥ ይፈልጋል። ምክንያቱም ፕራይም ሚኒስትር ቢያሚን ኔታንያው ስድስት ሰባት አመት የሚሆን መንግስት ሆነው ብዙ ለውጥ የለምና ህዝቡ እንደማየው አሁን እኛ ለምሳሌ አዲስ ፓርቲነን ባለፈው የተቀበልንበት አስራ ዘጠኝ ወንበሮች ያው ህዝቡ ተገርመዋል ምክንያቱም ህዝቡ ለውጥ ስለሚፈልግ ነው። አሁን ከሶስት ሶስት አራት ቀን በኋላ ግምገማው ምንድነው? የነበረ ያው የዛዮኒስት ፓርቲ ይሄ ቡዢ አይዛክ ሄርጾግ ሀያ ስድስት ተቀብሎ የሊኩድ ደግሞ ሀያ ሁለት ያው እውነት ከሆነ ይውጣለ ማለት ነው። እና በዚህ ምክንያት እንደ ጠሩነት ነው ያለ። እዚህ ሀገር ምርጫው ሩጫ ነው ያለ። አሁን እኔ ለምሳሌ በዚህ ቀን ሰባት ከተማዎች ነው የዞርኩት። አሁን ከጀሩሳሌም ከሄብሮን አካባቢ ከቤትለሔም አካባቢ አድርጌ ወደ ደቡብ እየሄድኩ ነው። ያው እስከ ዘጠኝ ሰዓት ሁሉ የፓርላመንት መንበር ሰራተኞች የፓርቲዎቹን ኃላፊዎችን በሩጫ ነው ያለንና ዋና እንትን መልሱ በአስር ሰዓት ነው ያው በአስር አስር ፒኤም ነው የምናውቀው ውጤቱ። በአሁኑ ያለ ግን የዛዮኒስት ፓርቲ ቡዢ ሄርጾግ ነው ቀድመው የሚታየው። በነገራችን ላይ እርስዎ የሚወዳደሩት የሽ አቲድ፣ ለዛ ነው የሚወዳደሩት። ፊውቸር ማለት ነው ፊውቸር፣ የሽ አቲድ፣ ለዛ ነው የሚወዳደሩት እና ስንተኛ ጊዜ ሆነ እርሶ ሲወዳደሩ? እኔ ለመጀመሪያው የተወዳደርኩበት ባለፈው፣ ያው አዲሱ ፓርቲ ከመስክ መስራቲዎቹ አንዱ ነኝ፣ እና በብዙ ተቀብለናል። የሚገርም ነገር አዲስ ፓርቲ ሆነን አንደኛ በትልቅ ስንወስድ፣ በሳይዝ እኛ አስራ ዘጠኝ ነው የነበርን ወንበሩ ሊኩ ደግሞ አስራ ስምንት ነው የነበር። እኛ አንደኛ ነበርን። አሁን እኔ ከአስራ ዘጠኙ አስራ ሁለት ነው የነበርኩት ቦታዬን፣ ያው እርግጠኛ ማለት ይቻላል። ግን በዚህ ጊዜ እኔ አውጥቼ አውርዴ የእኔ ተመክሮ አይቼ ከፓርቲው ውስጥ ሁኜ ወደ ሌላ ወደ ፕራክቲክ የሆነ ፖዚሽን በመንግስት መስሪያ ቤቶች ውስጥ ፕራክቲክ የሆነ እንደምናውቀው ፖለቲክ ፕራክቲክ አይደለም። አንዳንድ ህጎች በተግባር እንዲውሉ ይፈልጋሉ። አዎ ምክንያቱም እኛ ኢትዮጵያዎች እንደምናየው ሰላሳ አመታችን ነው። እዚህ እኛ ነው ታሪኩ የምንፈጥረው። ወጣቶች፣ ህጻናት የመጣን እና በፖለቲካ አለን። በወታደርም ጥሩ ነው ቦታ ነው ያለን በተለያዩ ቦታዎች፣ ግን በሀይ ሌቨል ፖዚሽን፣ በስራዎች በተለያዩ ስራዎች፣ በመንግስትም ሆነ በሌሎችም ገና አልወጣንም እና አሁን በወደፊቱ ኢንተርቪው ካደረኩልኝ ልገልጽላችሁ ይችላሉ። እናደርጋለን። ለከፍተኛ ስልጣን ለሚያበቃውት ነው የሚወዳደሩት ከምርጫ አሁን በኋላ እናነጋግሮታለን። አቶ ሺሞን ከዛ በተረፈ ግን እስቲ እንደው ለእስራኤል በጣም ብሔራዊ ስለሆነው የጥያቄ ልውሰዶት የፍልስጤም ጉዳይ በኛምን ነተኛሁ በዚህ ምርጫ ላይ ካሸነፉ በእስራኤል የተያዙ ግዛቶችን ለፍልስጤም እንደማይለቁ ተናግረዋል። በሌላ በኩል ደግሞ አይዛክ ሄርዞክ የዛይንስቱ ተወካይ በዲፕሎማሲ ወይም ከፍልስጤማውያን ጋር በመደራደር የእስራኤልና የፍልስጤምን ጉዳይ እንደሚፈቱ ነው የተናገሩትና በተለይም የፍልስጤም ነጻ አውጪ ድርጅት ባለስልጣን ዋሲል አቡ ዩሱፍ የሚስተር ነተኛሁ አስተያየት ሰላም ያለመፈለግ ነው የሚል አስተያየት ሰጥተዋል። እና እስኪ እርስዎ በዛ ላይ በዚህ ጉዳይ ላይ አዎ፣ ይሄ ነው የሚያሳዝን። ዙሮ ዙሮ ይሄ ዋና ነገሩ ይሄ ነው። በእስራኤል እና በፊልስጤም ያለ ችግር በመጨረሻው ላይ እንዲፈታ ማድረግ አለብን። ሰላም የሆነ ነገር ጊዜያዊ ወይም ለዘላለማዊ የሆነ ሰላም መፍጠር አለብን። አሁን ስናየው ያው ቢንያሚን ነታንያሁ ሮሽ መምሻላ ቢፈልጉ ኑሮ እስካሁን ድረስ ሰላም መፍጠር ይቻላል ነበር። ምክንያቱም ስድስት ሰባት አመት ነው መንግስት ስልጣን ላይ ያሉ። አሁን እኛ የምንለው ምንድን ነው? ይህን ሁኔታ በፊሊስጤምና በእስራኤል ያለው ሁኔታ መፍታት አለበት። የእኔ ፓርቲም እንደዛ ነው የሚለው እና እኛ የምንፈልገው ምንድን ነው? መጀመሪያ ነገር ሰላም መፍጠር ፍላጎት ካለ ኃላፊዎቹም ባለስልጣኖቹም ፕሬዚደንቱም ፕራይም ሚኒስተሩም እስከ መጨረሻው ላይ ኔጎሺዬሽን ተደርጎ የሆነ መፍትሄ እንዲቀበል አሁን ዋና ነገር ችግሩ ምንድን ነው? ሮሽ ሙምሻላ ቢንያሚን ኔታንያሁ ባለፈው ለምሳሌ አራት አምስት አመት በባር ኢላን ዩኒቨርሲቲ በቴልአቪቭ የሚገኝ ትልቅ ስፒች አድርገው ቱ ኔሽን ፎር ቱ ስቴት የሚል ቃል ሰጥተው ነበር። ሰው ተደስቶ ነበር። ይሄ ነው ምንፈልገው እኛ። አሜሪካን ብንወስደው አሁን ለምሳሌ ከአሜሪካ ጋር አሁን ለምሳሌ በታሪኩን ስንወስደው አሜሪካ ህዝብና እስራኤል ህዝብ መንግስቱም ሌበር ሳይል ሊኩድ ሳይል ወይም ደግሞ ዲሞክራቲክ ሳይል ፑብሊክ ሳይል ያው ግንኙነቱ ጠንካራ ነው የነበረ። አሁን ያደረጉት ባለፈው ኮንግሬስ ላይ መጥተው ያው ከፋፈሉት ማለት ነው። እዚህ ሀገር ብቻ ሳይሆን በአለም አቀፍ ያለ ከእስራኤልና አሜሪካ በጣም የጠነከረ ሪሌሽንሽፕ የነበረ ይህም ትንሽ ቀንሰዋል፣ እና በቀላል ሁኔታ አይደለም ያለን ማለት ነው። አዎ በጣም ጥሩ። ወደዛው ጥያቄ ነበር ማመራው አቶ ሺሞን ሶም እንደ ጠቀሱት በሪፐብሊካን ፓርቲ መሪዎች ተጋብዘው በንጀምን ነተኛሁ እዚህ መጥተው በዩናይትድ ስቴትስ ኮንግረስ ፊት ንግግር አድርገው ነበር። ያ የሆነው ያለ ዋይት ሀውስ ይሁንታ ነው እና ከፕሬዚደንት ኦባማ ጋራ ልዩነት እንዳላቸው ነው የሚነገረው በኢራን ድርድር ላይ እና ያም በሀገር ውስጥ ፖለቲካ ጫና አሳድሯል ይባላል። እውነት ነው፣ ይሄ እውነት ነው፣ እውነት ነው። ምክንያቱም አሁን ለምሳሌ በኮንግሬስ በአሜሪካ ስፒች አድርገው ከተመለሱ በኋላ የራሳቸው ሀሳብ የነበረ ምንድን ነው እዚህ መጥተው ያው ስፒች አድርገው ከፍ ያለ ውጤት እንዲያገኙ ነው። ግን ኦፖዚት ሆኖ ነው የተገኘ አሁን ሀያ አራት ሀያ አምስት ሀያ ስድስት ወንበር የነበረ እስከ ሀያ ሁለት ነው ያለ አሁን። እና እስራኤል ህዝብም በጣም በጥሩ አይን አያየው ማለት ነው። አሁን ይሄ ችግር በሁለት አይነት ነው የማየውን፣ አንደኛ ከምርጫ በፊት እንደዚህ ማድረግ የለበትም። ምርጫው ያው ኢንተርናሽናል ኢንተርናሽናል ነው እና ወደ ውጭ በምርጫ ጊዜ እንደዚህም ተደርጎ አያውቅም። የሆነ ሌቨል የሆነ ስታንዳርድ መጠበቅ አለብን። እንደገና ደግሞ እዛ ቢመጡም ኮንግሬስ ኢንቪቴሽን ቢቀበሉም ቢጋበዙም ፕሬዚደንት ኦባማ ዋይት ሀውስ ፍቃድ፣ መቀበል መወያየት ምን ነበረበት። ይሄ አልሆነም። በሁሉ ስህተት ነበረና ይህን ነገር እንዳይቀጥልና መንግስቱም ተቀይሮ ከአሜሪካና ከእስራኤል ያለ ሪሌሽንሽፕ እንደነበረ እንዲቀጥል ነው ለሁላችን የሚጠቅመን። በኒውክልየር በኢራን አማካኝነትን እንወስደው የአሜሪካና የእስራኤል አስተያየት አንድ ነው። እንዲያውም የአሜሪካና እስራኤል ብቻ ሳይሆን የኢራን ዩክሬን ኢሹ ለሁሉ የሚያሰጋ ነው። ለኤሮፕም፣ ለአሜሪካም ከዛ በልጠው ደግሞ ለአረቦችም እንደ ሱድ አረቢያ፣ እንደ ግብጽ፣ እንደ ጆርደን ከእኛ በአብሎ በአብልጦ ሚሄዱ እና ይሄ የእስራኤል ችግር ብቻ አይደለም፣ የአሜሪካ ችግር ብቻ አይደለም። የሁላችን ስለሆነ የዓለም አቀፍ ስለሆነ በጋራ የሚደረግ ነገር ነው ለማለት እፈልጋለሁ። መልካም እድር በምርጫው። አቶ ሺሞን ሰለሞን የእስራኤል ፓርላማ አባል በጣም አመሰግናለሁ። እና እኔም በጣም አመሰግናለሁ። ከምርጫው በኋላ ደግሞ መልሰን እንደውልሎታለን። እሺ እጠብቃለሁ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ25 እና በ30 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭታችን ነው። ተከታዩ ዝግጅት ንግድና ምጣኔ ሀብት ነው። የአዲስ አበባ ንግድና ዘርፍ ማኅበራት ምክር ቤት የውስጥ አሰራሩን እንዲያሻሽል በፍርድ ቤት የተላለፈውን ውሳኔ ተከትሎ የሽግግር ስልጣን የተሰጠው ባላደራ ቦርድ ባለፈው ሐሙስ የጠራው ጉባኤ ምልአት ጉባኤ ባለመምላቱ ተበትኗል። የፊታችን ሐሙስ ሌላ ጉባኤ ተጠርቷል። ማኅበሩ የውስጥ አሰራር ደንቡን ጥሷል በሚል በፍርድ ቤት በአንድ አባል ድርጅቱ የቀረበበትን ክስ ተመርኩዞ የተለወጡ አንቀጾችና የአስተዳደሩ ምርጫ ሲያወዛግቡ ነው የሰነበቱት። የምሽቱ ንግድና ምጣኔ ሀብት ዝግጅት የባላደራ ቦርዱን ሰብሳቢ የኢትዮጵያ ንግድ ሚኒስትር ደኤታ አቶ አሊ ሲራጅን አነጋግሯል። የባላደራ ቦርዱና የንግድና ዘርፍ ማህበራት አሰራርን አስመልክቶ የሰጡት ማብራሪያ ቀጥሎ ይቀርባል። ሄኖክ ሰማጊዜር ነው ያነጋግራቸው። በምክር ቤቱ እና እንዲሁም ደግሞ በአንድ አባል ድርጅቱ መካከል ዘጠነኛ መደበኛ ጉባኤውን በተመለከተ በተነሳ ውዝግብ በወቅቱ የፍርድ ቤቱ ይሄ ዘጠነኛ መደበኛ ጉባኤው ይሄን አባል ድርጅት ማሳተፍ ሲኖርበት ስላላሳተፈ የዘጠነኛ መደበኛ ጉባኤ ውሳኔዎች እና በወቅቱ የተደረገው ምርጫ ፈራሽ እንደሆነ ወስኗል። ፍርድ ቤቱ ይህንን ሲወስን በክርክሩ ቀርቦ የነበረው የአዲስ አበባ የንግድና ዘርፍ ማህበራት ምክር ቤት በስድስተኛ መደበኛ ጉባኤያቸው አጽድቀው የነበረው በሁለት ሺህ አራት ዓመተ ምሕረት ማለት ነው ህገ ደንባቸው እንዲፈርስ ይህ አባል ድርጅት ጠይቆ ነበር እና ፍርድ ቤቱ ይህ ህግ ደንብ እንደማይፈና ፈራሽ የሆነው የዘጠነኛ መደበኛ ጉባኤ ውሳኔዎቹና የተመረጡት የቦርድ አባላት እንደሆነ፣ ይህንም በቦታው መልሶ እንዲያቋቁም የንግድ ሚኒስቴር የባራድራ ቦርዱን እንዲያቋቁም ትዕዛዝ የሰጠ በመሆኑ ንግድ ሚኒስቴር አራት አባላት ያሉት የጊዜያዊ ባላደራ ቦርድ አቋቁሟል። ይህም የንግድ ሚኒስተር ሚኒስተር ዴታው በሚመሩት ከአዲስ አበባ ንግድ ቢሮ፣ ከኢትዮጵያ የንግድና የዘርፍ ማህበራት ምክር ቤት ፕሬዚዳንቱ፣ እንዲሁም አንድ በዚህ ዘርፍ የሚሰሩ የንግድ ሚኒስቴር ከፍተኛ የሚኒስትሩ አማካሪ በሆኑበት ባላደራ ቦርዱ ተቋቁሞ በህግ ፍርድ ቤቱ ውሳኔ ብቻ ባልፈረሰው ህገ ደንብ ምርጫውን እንዲያካሄድ ነው ሀላፊነት የተሰጠውና የባላደራ ቦርዱ የተሰጠው ኃላፊነት ግልጽና የማያሻማ ነው። ባልፈረሰው ህገ ደንብ ምርጫውን ደግሞ ከነውሳኔዎቹ የማካሄድ ብቻ ነው። ስለዚህ በዚህ መሰረት በተለይ በአዲስ አበባ የንግድና ዘርፍ ማህበራት ምክር ቤት አልፎም ደግሞ በአንድ አባሉ የተነሳውን የፍርድ ቤት ሂደት እኛም ስንዘግብበት ቆይተናል። እንግዲህ አንዱ አወዛጋቢ የነበረው አዋጅ 341 ዝባር 95 አንቀጽ 9 ንኡስ አንቀጽ 2 ላይ ጠቅላላ ጉባኤ ሲጠራ ምላተ ጉባኤ የአባላቱን ከግማሽ በላይ መገኘት አለባቸው የ50 ሲደመር አንድ መሆኑ ነው። ይሄ ህግ የተቀየረበትም አግባብ ተገቢ አይደለም የሚል ክርክር ቀርቦ ነበረ በፍርድ ቤት። ቀጣይ ስራችሁ ይህን ይመለከታሉ ወይስ አባላቱን በማስመረጥ ብቻ ላይ ነው የሚያተኩረው? መሆን ያለበት በህገ ደንቡና በአዋጅ ሶስት አርባ አንድ አስራ ዘጠኝ ዘጠና አምስት መካከል ያላ ለመጣጣም ቢኖር የተመረጠው ቦርድ በደንብ ከህጉ ጋር የተገናዘበ ህገ ደንብ ማዘጋጀት አለበት። ህግ የመተርጎም ስልጣን የተሰጠው ፍርድ ቤት ስለሆነ ፍርድ ቤቱ ግን አሁን ያለው በስድስተኛ መደበኛ ጉባኤ በሁለት ሺ አራት የጸደቀው ህገ ደንብ አይፈርስም ካለ ህግ የመተርጎም ህጋዊ ስልጣን ያለው ፍርድ ቤት ነው። ፍርድ ቤት አይፈርስም ባለው ህገ ደንብ ላይ ተመስርተን ምርጫውን የማካሄድ ስራ ነው የሚሆን። ቀሪና የሚያድሩ ስራዎች ካሉ የተመረጠው የቦርድ አባል አባላት ስራቸውን ከጠቅላላ አዲስ አበባ የንግድና የዘርፍ ምክር ቤት አባላት ጋር በመሆን ስራው የማይቆምና ቀጣይነት ያለው በመሆኑ ምክር ቤቱም ቀጣይነት ያላቸው ስራዎች የሚሰራ ምክር ቤት በመሆኑ ቀጣይ የሚያድሩ የቤት ስራዎች ካሉ እየሰራ ይሄዳል ተብሎ ነው የሚወሰደው። እንግዲህ ባለፈው ሐሙስ ጉባኤ ጠርታችሁ ነበረ። ስብሰባው እንዳልተካሄደ እናውቃለን። ለምንድን ነው ያልተካሄደው? ስብሰባውስ የተጠራው ለምን ነበር? ስብሰባው የተጠራው ከጥር ወር መጨረሻ ጀምሮ ላለፉት ማህበራት ምክር ቤት ጽህፈት ቤት ጋር በመሆን ህጉ በሚፈቅድለት አግባብ ለየትኛውም ወገን ሳይወግን በሚዲያ ሰፊ ሽፋን ባላቸው የፕሪንቲንግ ሚዲያዎች ያው ጥሪውን ሲያስተላለፍ ቆይቷል። ዞሮ ዞሮ በጠራውበት ዕለት የምላተ ጉባኤ አለመሟላት ችግር አጋጥሞ ስለነበረ ያንን በማንኛውም መንገድ ህገ ደንቡም የማይፈቅድ በመሆኑ ሊያካሄድ አልፈለገም። ስለዚህ ህጉ በሚፈቅድለት አግባብ ጥሪውን አደረገ። ምላተ ጉባኤ በወቅቱ አልተሟላም። ይሄ ስላልተሟላ ከአባላቱ ከተገኙ አባላቱ ጋር ውይይት ተደርጎ በሚቀጥለው ስብሰባ ጉባኤውን ለማካሄድና የቦርድ አባላት ምርጫ ለማካሄድ በይደር ተቀጥሮ የተለየንበት ሁኔታ ነው ያለው ማለት ነው። አቶ አሊ ሲራጅ እንግዲህ የምላተ ጉባኤ ጉዳይ ፍርድ ቤትም ያከራከረ ጉዳይ ነው። በአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ውስጥ በተለይ ጠቅላላ ጉባኤ ሲጠራ ምላተ ጉባኤ ሞላ የሚባለው መቼ ሲሆን ነው? አዲስ አበባ የንግድና የዘርፍ ማህበራት ምክር ቤት ህገ ደንብ መሰረት አክቲቭ የሚባሉት የምክር ቤቱ አባላት መዋጮን ላለፉት ሶስት አመታት ሳያቆራርጡ የከፈሉ ናቸው። የአክቲቭ የሆነው በህገ ደንቡም የመሳተፍ መብት ያለው የምክር ቤቱ አባላት በሙሉ እንዲሳተፉ ነው ጥረት እያደረግን ያለ ነው። ምን ያህል ናቸው እነዚህ? ወደ አራት ሺህ ይሆናሉ ተብሎ ነው መረጃው የተሰጠን። ይህም መረጃ ቅድም እንዳልኩ ወደ ጉባኤ ከመግባታችን በፊት ራሱ ከንግዱ ህብረተሰብ ውስጥ በተውጣጡ አጣሪ ኮሚቴዎች ብቻ ያለማንም ጣልቃ ገብነት ስለ መክፈላቸው መረጃው በእጁ ያላቸው ስለመሆኑ መታወቂያ ያላቸው ስለመሆኑ ተረጋግጦ ብቻ ነው ጉባኤው የሚሳተፈው እንጂ ማንም ከቤቱ እየተጠራ የሚሳተፍበት እድል ሊኖር ስለማይችል እየተጣራ ወደ ጉባኤው እንዲገባ ነው የሚደረገው። እንግዲህ አስራ አምስት ሺህ አባላት እንደነበሩት ነው ከዚህ በፊት ይገለጽ የነበረው አሁን የአባልነት መዋጮአቸውን የከፈሉ ወደ አራት ሺህ እንደሆኑ ነው የገለጹት። እንግዲህ ከአራት ሺው ምላተ ጉባኤ ሞላ የሚባለው ሁለት ሺህ ሲደመር አንድ ሰዎች ሲመጡ ነው ወይስ እንዴት ነው? አሁን በቀጣዩ ሐሙስ ምታደ ምንድን ነው? በህገ ደንቡ ላይ በጸደቀው ፍርድ ቤትም አጽንቶት ባለፈው ህገ ደንብ ላይ ከአምስት መቶ በላይ ሰዎች ከመጡ ህገ ምላተ ጉባኤ እንደተሟላ እንደሚቆጠር ፍርድ ቤቱ ህገ የመተርጎም ስልጣን ያለው ለምንድን ነው ለምሳሌ የዘርፍ ማህበራት ከወረዳ ጀምረው ተወክለው ወደ ላይ ስለሚመጡ ሁሉም የዘርፍ ማህበራት አባላት ማለት በማኒፋክቸሪንግ ዘርፉ ያለ የተለያዩ አደረጃጀቶች የሰው እየወከሉ ነው የሚመጡበት። ስለዚህ ሁሉም አባሎቻቸው ሊመጡ የሚችሉበት ስርዓት አይደለም። አሁን ትንሽ ችግር ያለው ከንግድ ማህበራት ጋር ንግድ ማህበራት የሚል ነገር ስለሌለ በንግዱ ዘርፍ ያለው የምክር ቤቱ አባል እንዳለ እንዲመጣ ነው የሚጠበቀውና ቁጥሩን የሚያወርድበት ዋናው ምክንያት ባለፈው የሚያየ ነው በንግዱ ዘርፍ መምጣት የሚገባው የምክር ቤቱ አባላት የውክልና ስርዓት ስለሌለው ያ ባለማምጣቱ ነው። የውክልና ስርዓት የለውም፣ የንግዱ ዘርፍ የለውም። የዘርፍ ማህበራት የሚባሉት ግን የውክልና ስርዓት ስላላቸው የተወከሉት ሰዎች የወረዳ፣ የክፍለ ከተማ፣ የአዲስ አበባ ምክር ቤት ስብሰባ በራሳቸው ካደረጉ በኋላ እዚህኛው ጉባኤ የሚሳተፉ ስለሚወክሉ የእነዚህ ፕሮፐርሊ በውክልና ስለሚመጡ ነው እና ስንት ናቸው? እንግዲህ እንደሚታወቀው የውክልና ከሆነ ሀገሪቱ የምትተዳደርበት በህዝብ ተወካዮች ነው። የአምስት መቶ አርባ ሰባት መቀመጫ አለ በጠቅላላ በሀገሪቱ ዘጠና ሚሊዮን ህዝብ የሚወክላቸው በእናንተ አሰራር መሰረት እንግዲህ ውክልና ያላቸው ምን ያህሉ ናቸው? ከዘጠነኛው መደበኛ ጉባኤም በፊት ቢሆን በቀደመውም አሁን የአዲስ አበባ የንግድና የዘርፍ ማህበራት ምክር ቤትን ከሶ ፍርድ ቤት ያቆመውም አባል ድርጅት በሚሰራበት ጊዜ እሱም ተመራጭ በአንድ ወቅት የአዲስ አበባ ተመራጭ ፕሬዚዳንት በነበሩ ጊዜ አምስት መቶ ሰው ነው በውክልናው እንዲመጣ የሚደረገው። የባላደራ ቦርዱን ሰብሳቢ የኢትዮጵያ ንግድ ሚኒስትር ዴታ አቶ አሊ ሲራጅ ለሰጡን ማብራሪያ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በተንሰራፋ ሙስናና በሁከተኛ ጽንፈኝነት መካከል ግልጽ ያለ ግንኙነት ያለ መሆኑን በመጠቆም የዛሬው ሳንቀስ ሀተታውን ጀምሯል። ብዙውን ጊዜ የተንሰራፋ ሙስና ውጤቱም ሆነ መንስኤው ያስተዳደር ጉድለት ነው። ያም ሁከተኛ ጽንፈኝነት የሚፈለፈልበትንና የሚሸሸግበትን ሁኔታ ያመቻቻል። ይህ የሚሆነው ብዙሀን ተገፍተው ጥቂቶች በማጭበርበር እንዲበለጽጉ በሚፈቅድ ስርዓትና ህብረተሰብ ላይ ህዝብ ሲቆጣ ብሶትና ጥላቻ ሲያድርበት ነው በማለት ርሳን ቀጹ ያብራራል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሲቪላዊ ደህንነት፣ የዲሞክራሲና የሰብዓዊ መብት ጉዳዮች ምክትል ሚኒስትር ሴራ ሲዎል ሲናገሩ ደካማ አስተዳደር ሲሰፍን ጥራት ያለው ትምህርት የምጣኔ ሀብት እድገት፣ የሰብአዊ መብት ከበሬታ ሲጓደል ዜጎች ይበልጡን እርስ በርሳቸው ለመለያየት ከመንግስታቸው ለመነጠል ወይም በመንግስታቸው ለመገፋት ይጋለጣሉ ብለዋል። ይህ ደግሞ ርዕዮተ ዓለምን የመቀበል ነገር ሳይሆን ማህበረሰቦች ከውከተኛ ጽንፈኞች ጋር እንዲወግኑ ወይም ደግሞ ጽንፈኞቹን በምንቸገረኝነት እንዲመለከቱ የሚያደርገው በማህበረሰቦች ዘንድ የሚያድረው የቁጣና የመገፋት ስሜት መሆኑን ነው በማለት አስረድተዋል። ስለዚህም አለረሳ አንቀጹ ራሱን የኢራቅና የሌቫንቶች እስላማዊ መንግስት ብሎ የሚጠራው ቡድን አይሲል፣ ኢራቅ ውስጥ ህዝቡ በሙስና በተዘፈቁ ባለስልጣናት መከፋቱን ተጠቅሞ የተወሰኑ ሰዎችን ድጋፍ ሊያገኝ የቻለው ብልሹ አቋሙን ወደውለት ሳይሆን መንግስቱን የመቃወም አቋሙን ስለተጋሩ ነው። ሙስና ተንሰራፍቶ ህዝብ በመንግስት ላይ አመኔታ እንዳይኖረው እያደረገና ሀገሪቱን ከመሰረቷ እያናጋት ባለበት በዲሞክራሲያዊት ኮንጎ ሪፑብሊክ ምስራቃዊ ክፍለ ግዛት የተለያዩ አማጺ ቡድኖች ሙስናውንና የመልካም አስተዳደር ጉድለቱን ተዋጊ ለመመልመል እየተጠቀሙበት ነው ብሏል። ርዕሰ አንቀጹ በናይጀሪያ በተንሰራፋው ሙስና ምክንያት የመንግስት ካዝና በመቦጥቦጡ የጸጥታ ኃይሎቹ ምግብ፣ ደሞዝም ሆነ ትጥቅ የሚከፈል በቂ ገንዘብ የለም። በዚህም የተነሳ ህዝቡን ከቦኮሃራም አሸባሪዎች ለመጠበቅ እንዳይችሉ እና ዜጎች ቁልፍ በሆኑ ተቋማት ላይ አመኔታ እንዲያጡ አድርጓል። ረዳት የውጭ ጉዳይ ሚኒስትር ሲወል በመቀጠል ሙስና ከሁከተኛ ጽንፈኝነት የተለያዩ ምክንያቶች አንዱ ብቻ ነው። ስለዚህም ሁከተኛ ጽንፈኝነት እንዳይስፋፋ ከፈለግን ጸረ ሙስና ትግሎች መካሄድ ያለባቸው ከሌሎች የፖሊሲ እርምጃዎችና መርሃ ግብሮች ጋር ተቀናጅተው መሆን ይኖርበታል ብለዋል። ህዝባዊ ተቋማትን በጸጥታ ጥበቃ እንዲሳተፉ ብቻ ሳይሆን ተመራጭ ባለስልጣናት በህዝብ ተጠያቂነት እንዲኖራቸው ለማድረግ የሚያስችል ህጋዊ መዋቅር እንዲመሰርቱም ጭምር ማጠናከር ያስፈልጋል በማለት ረዳት ሚኒስትሯ አክለዋል። የተወሰነ የህብረተሰብ ክፍል በፖለቲካም ሆነ በማህበራዊና በመጣኔ ሀብታዊ ዘርፉ እንዳይገለል ለማድረግ ሁሉን አቀፍ አስተዳደርን ማረጋገጥ ያስፈልጋል፣ ካለ በኋላ ረሳ አንቀጹ ይህም ማለት ተጋላጭ የህብረተሰብ ክፍሎች ችግሮቻቸውን ለማስወገድ ከጽንፈኞች ጋር እንዳይወግኑ ደህንነታቸው የሚጠበቅበትን ጠንካራ ማህበረሰብ መገንባት ማለት ነው ሲል አሳስበዋል። ለመቻቻል፣ ለሰላም፣ ለአሳታፊነት የሚሟገቱ በሰላማዊ ሰዎች ላይ የሚፈጸም ጥቃትን የሚቃወሙ መሪዎችን ድምፅ በማጉላት የጽንፈኞች ሪዮት ዓለም ሰሚ ጆሮ እንዳያገኝ መከላከል ማለት ነው ካለ በኋላ ሁከተኛ ጽንፈኞች ህዝብ በሙሰኞች ላይ ያለውን ምሬት ለዓላማቸው ድጋፍ ለመቃረም ይጠቀሙበታል ብሏል። ስለዚህም ጽንፈኝነት ተሰሚነት እንዳያገኝ ለማድረግ ሙስናን ማስወገድ ወሳኝ የመጀመሪያ እርምጃ ነው በማለት ርዕሰ አንቀጹ ሐተታውን ያበቃል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። አጭር የፕሮግራም ማሳሰቢያ አለን። የኢትዮጵያ ብሔራዊ ምርጫ የፊታችን ግንቦት 2007 ዓ.ም ም ይከናወናል። በኢትዮጵያ ምርጫ የብሔራዊ ምክር ቤት አባል የሆኑና ያልሆኑ እንዲሁም የምርጫ ስነ ምግባር ሕጉን የፈረሙና ያልፈረሙ ተቃዋሚ ፓርቲዎች አሉ። የምክር ቤቱ አባል መሆን ወይም ያለመሆን፣ የስነ ምግባር ሕጉን መፈረም ያለመፈረም አንደምታው ምንድን ነው? በፓርቲዎቹ የምርጫ ውድድር ላይ የሚፈጥረው ልዩነትስ ይኖራል? ለእነዚህና ለሌሎች የምርጫ ጥያቄዎቻችሁ መልስ እንዲሰጡን ከሰማያዊ ፓርቲ ኢንጂነር ይልቃል ጌትነትን ከኢትዮጵያውያን ዲሞክራሲያዊ ፓርቲ ዶክተር ጫኔ ከበደን ለጥያቄው መልስ ፕሮግራም ጋብዘናል። ጥያቄዎቻችሁን በኢትዮጵያ አቆጣጠር ከአርብ ከቀትር በኋላ 10 ሰዓት በዋሽንግተን አቆጣጠር ደግሞ ከአርብ ከጠዋቱ 2 ሰዓት በፊት ፈጥናችሁ 2022059942 የውስጥ መስመር 14 ወይም በኢሜል ሆርን አት ቪኦኤ ኒውስ ዳት ካም አሊያም በፌስቡክ አድራሻችን ላኩለን ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። አጫጭር መረጃዎችን ላካፍላችሁ። ከምንዛሬ ልነሳ። ዛሬ አንድ የዩናይትድ ስቴትስ ዶላር 20 ብር ከ39 ሳንቲም ተመንዝሯል። የመሸጫ ዋጋ 20 ብር ከ39 ነው። የመግዣ ዋጋ 20 ብር ከ49 ነው። አዲስ አበባ ነገ በአመዛኙ ፀሐያማ ትሆናለች። የኢትዮጵያ ሜቴሮሎጂ ኤጀንሲ ዌብሳይት ነው ይህንን የሚለው። ከፍተኛ ሙቀቷ 27 ዝቅተኛው 13 ዲግሪ ሴልሽየስ ይሆናል። ከታሪክ ደግሞ መለስ ብለን ስንመለከት ዛሬ በመጋቢት 7600 ዓ ም 407 ዓመት ማለት ነው ዛሬ አጼ ሱስኒዮስ የኢትዮጵያ ንጉሥ ሆነው ዘውድ ደፉ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራልን ቴሌላይምቤት ነው። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አስተናጋጆቻችሁ ሰሎሞን አባትና አዲሱ አበበንን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም በደን አደሩ ነው። ca